ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያን የሳምንቱን የፖለቲካ ዲፕሎማሲ ሲገልጹ ዓለም አቀፍ ጥምረት ለኢትዮጵያ በሚል የተቋቋመው የቴሌኮም አገልግሎት ሰጪ ጥምረት የፊርማ ስነ ስርዓት ማካሄዱን አውስተዋል። ይኸው ተግባር በጥቅሉ ለኢትዮጵያ ኢኮኖሚ እድገት የሚያመጣ መሆኑንም ጠቅሰዋል። በሚቀጥሉት አስር ዓመታት ውስጥም ስምንት ነጥብ አምስት ቢሊዮን የአሜሪካን ዶላር የሚገመት ሀብት የሚኖረውና ለሚሊዮኖች የስራ እድል የሚፈጥር እንደሆነም ተናግረዋል። የኬንያ ፕሬዚዳንት ኦሮ ኬንያታ የ የኢትዮጵያ ጉብኝትም ከሁለቱ ሀገራት የሁለትዮሽ ግንኙነት ጉዳዮች መምከር በተጓዳኝ የዚህ ጥምረት የስምምነት ፊርማ ላይ መገኘትን ያለመ ነበር ብለዋል። ፕሬዚደንቱ ኢቨንቱ ላይ ከመገኘትን በስተጀርባ በባይላተራል ጉዳዮች ላይ ከክቡር ጠቅላይ ሚኒስትራችን ጋር ውይይት አድርጓል። ኬንያ የኢትዮጵያ የማይተካ ወዳጅ ነው በሚል ነው ንግግር ያደርጉ። የላሙፖርት የላሙ ፖርት ጉዳይ መሆን የተሳካለት ሁኔታ ነው ያለው። ሞያሌም እንደዚሁ ትልቅ ትስስር ነው የፈጠረው። ሞያሌን የአፍሪካ ቀንድ ሀብ ለማድረግ ዱባይ ለማድረግ ነው እየተሰራ ከተሳካለን የሁለቱ ሀገሮች ትስስር በጣም ጥልቅ ነው። እኛ ከምንገምተው በላይ ነው። ስለዚህ ጉብኝቱ ይህንንም የሚያመላክት ስለሆነ በዚህ ደረጃ ማየቱ ነው የሚሻለው። በሌላ በኩል በትግራይ የመልሶ ማቋቋምና ተዛማጅ ጉዳዮች ላይ ከተለያዩ ወገኖች ጋር ምክክር መደረጉን የገለጹት አምባሳደር ዲና በዚህም በክልሉ የተፈጸሙ ወንጀሎችን መካድ ከሞራልም ሆነ ከሕግ አንጻር ተገቢ እንዳልሆነ በሌላ በኩል ደግሞ የሰብአዊ ጥበቃ የእርዳታ አቅርቦት ላይ የተከናወኑ መልካም ስራዎችን መካድም ተገቢ አለመሆኑ ላይ መግባባት የተደረገ የደረሰበት ውይይት በሳምንቱ መደረጉን ገልጸዋል። በትግራይ ውስጥ 46 ነጥብ አምስት የጤና ተቋማት ተመልሰው ስራ መጀመራቸውን እዛ ላይ የተነሳበት ነው። ትምህርት ቤቶችን የመክፈት እንቅስቃሴ ያን እየተካሄደ መሆኑን ነው የነገሩን። አሁን ትላንትና በመቀሌ ትምህርት ቤቶች ተከፍቷል ነው። ትግራይ እንዳያርስ እንድራብ የማድረግ ነገር አለ የሚል ዲስኢንፎርሜሽን ነበር። 70% የእርሻ መሬት ዝግጁ እንደሆነ በአሁኑ ሰዓት ይህም አንድ ነጥብ ሁለት ሚሊዮን አራሾችን ገበሬዎችን ማቀፍ እንደሚችል ነው የቀረበው። የጨርቃጨርቅ የሲሚንቶ ፋብሪካዎች እንደገና ስራ መጀመራቸው እነዚህ የጨርቃጨርቅና ሲሚንቶ ፋብሪካዎች ከፍተኛ ፕሮዳክቲቪቲ የነበራቸው ናቸው። እዛ ክልልና ወንጀል ስራ በሰብአዊ መብት ጥሰት የሚደረጉ ስራዎችን ለመቆጣጠር በሪጅኑም ሆነ በፌዴራል መንግስት ፍት ስራ ባደረጉት እንቅስቃሴ እስካሁን ስልሳ የሚሆኑ ተጠርጣሪ ወታደሮች በሰብአዊ መብት ጥሰት የተጠረጠሩት መከሰሳቸውን እዛው ሪፖርት ቀርቧል። አንዳንድ የረዴት ተቋማት ከውጭ ለማስገባት የሚጠይቋቸው መሳሪያዎች ለእርዳታ ስራ የማያገለግሉ ሆነው መገኘታቸው በዚሁ ውይይት መጠቀሱንም ገልጸዋል። በክልሉ የመሰረተ ልማት መልሶ ግንባታ ስራ መጀመሩንም ቃል አቀባዩ ገልጸዋል። አንዳንድ የረዴት ተቋማት የሚጠይቋቸው መሳሪያዎች ተቀባይነት እንደሌላቸው አንዳንዶች የረድኤት ተቋማት የሚፈልጓቸው መሳሪያዎች ከስራው ጋር ግንኙነት የሌላቸው እና ለስራው የሚያገለግሉ ሳይሆኑ ዝም ብለው ሌላ ላልተገለጹ የማይመቸው ምክንያቶች ናቸው በሚል እንደማይፈቀዱም ተገልጿል። የፌዴራልም ሆነ ክልል መንግስታት ኢንፍራስትራክቸርን እንደገና መልሶ የመገንባት ስራዎችም ለምሳሌ ቴሌ፣ ባንኮች፣ ኤሌክትሪክ ይህን ሪስቶር የማድረጉ ስራዎች እየተካሄዱ መሆናቸውን የገለጹበት ሁኔታ ነው። የሽሬና የሁመራ አውሮፕላን ጣቢያዎችንም እንደገና ለመክፈት ፈጣን ስራ እየተሰራ መሆኑን የተገለጸበት ሁኔታ ነው የነበረው። ለአምባሳደር ዲና ከጋዜጠኞች የተለያዩ ጥያቄዎች ቀርበውላቸው ነበርም። ምላሽ ከሰጡባቸው መካከል የኤርትራ ወታደሮች ከኢትዮጵያ የመውጣት አለመውጣት ጉዳይ ሲሆን፣ በኦሮሚያ ክልልም የኤርትራ ሰራዊት አለ ይባላል በሚል ለቀረበላቸው ጥያቄ መረጃ የለኝም በማለት መልሰዋል። የኤርትራን ሰራዊት በተመለከተ የመከላከያ ሚኒስቴር ሰዎች ነበሩ መውጣት መጀመራቸውን ሪፖርት አድርጓል። ይህ ላስት ዊክ በተደረገው ኮንሳልቴሽን ላይ ነው። ስንት ወጡ መቼ ነው የሚጨር ወልቅ ወጥቶ የሚያልቁት ምናምን የሚለው ላይ ምላሽ የለኝ መን የሱዳን ጦር በኃይል የተቆጣጠረውን የኢትዮጵያ ድንበር በተመለከተም ኢትዮጵያ ከቀደመ አቋሟ ጋር መሆኗን ይህም በኃይል ከያዙት ድንበር በሰላም ይውጡ የሚለው መሆኑንም ቃል አቀባዩ ተናግረዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።